ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያዊነት የዜጎች መብቶች ማስከበሪያ ጉባኤ በዜግነት ጉዳዮች ላይ ሊሰራ ኢትዮጵያ ገብቷል። እንግዲህ እስከ ዛሬ ድረስ ኢትዮጵያዊነት በተለያየ መንገድ በመንግስት ፖሊሲ ጭምር ሲንቋሸሽ ወይም ደግሞ አስፈላጊ እንዳልሆነ ሲደረግ የነበረበት ሁኔታ ስለነበር ያ ደግሞ ትክክል እንዳልሆነ ለማስረዳት እና ለማስተማር ለማሳወቅ ኢንስቲትዩት ተቋም መፍጠር ያስፈልጋል። የኢትዮጵያዊነት ጉባኤ ሊቀመንበር ዶክተር እርቁ ይመርን ይዘናል። እሁድ ታህሳስ 14 2011 ዓ.ም። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና... ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን፣ እንደምናምሽታችኋል። ለዜናው አዲሱ አበበ ነኝ። የሪፐብሊኩ የጥበቃ ኃይል ሪፐብሊካን ጋርድ በሚል አዲስ የተደራጀውና የአገሪቱን መሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ ለከፍተኛ የመንግስት ባለስልጣናት ጥበቃ የሚያደርገው ቡድን አባላት ዛሬ ጠቅላይ ሚኒስትር አብይ በተገኙበት አዲስ አበባ ውስጥ ትርኢት አሳይተዋል። እስክንድር ፍሬ ዘገባ ያብራራዋል። የሪፐብሊኩ የጥበቃ ኃይል ወይም ሪፐብሊካን ጋርድ በውጭ ሀገር ስልጠና በወሰዱ ወንዶችና ሴቶች በአዲስ መልክ እየተደራጀ ተቋም ነው። ተግባሩም ከፍተኛ የመንግስት ባለስልጣናትና ቤተሰቦቻቸውን የጥቃት ዓላማ አንግበው ከሚንቀሳቀሱ ኃይሎች ከሚሰነዘር ጠለፋና እንግልት መከላከል መሆኑን የጠቅላይ ሚኒስትር ጽፈት ቤት አስታውቋል። ዛሬ ያቀረቡት ትርኢትም ለዚህ ተግባር ዝግጁ መሆናቸውን የሚያሳይ መሆኑን ጽፈት ቤቱ በፌስቡክ ገጹ አስታውቋል። የዚሁ የሪፐብሊኩ የጸጥታ የጥበቃ ኃይል ወይም ሪፐብሊካን ጋርድ አዛዥ ብርጋዴር ጄኔራል ብርሃኑ በቀለ ለሀገር ውስጥ የመገናኛ ብዙሃን ያብራሩትም ይሄንኑ ነው። የሪፐብሊኩ የጥበቃ ኃይል ከስድስት ወር በፊት የተመሰረተ ተቋም የተመሰረተ ተቋም መሆኑንም አዛዡ ተናግረዋል። ትርኢቱ የአገሪቱ መሪ በቂና ብቃት ያለው የጥበቃ ኃይል እንዳላቸው ለማሳየት ጭምር መሆኑን የገለጸው ደግሞ ከጥበቃ ኃይሉ አባላት አንዱ የሀምሳ አለቃ የወንድ ወሰን ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛ አደረጃጀት እና የሰው ኃይል ለውጥ ከተካሄደባቸው ዘርፎች አንዱ የቤተ መንግስቱ የጥበቃ ቡድን እንደሆነ ይታመናል። ዛሬ ይፋ የተደረገው መረጃና የቀረበው ትርኢትም ይህንኑ የሚያጠናክር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባ አመሰግናለሁ። ኢንዶኔዥያ በኃይለኛ ሱናሚ በመመታቷ ከሁለት መቶ በላይ ሰዎች መሞታቸው፣ በመቶዎች የሚቆጠሩ ደግሞ መቁሰላቸው ተሰማ። የኢንዶኔዥያው ብሔራዊ የአደጋ መከላከያና ማስወገጃ መስሪያ ቤት ኃላፊ ሱቶፖ ፑርዎ ኑግሮዎ እንደተናገሩት 222 ሰዎች ሞተዋል፣ 843 ቆስለዋል፣ 28 ደግሞ የደረሱበት ጠፍቷል። የሟቾች ቁጥር ሊጨምር እንደሚችልም ነው የተገለጠው። በከፊል የተዘጉት የዩናይትድ ስቴትስ የፌዴራሉ መሥሪያ ቤቶች ዛሬ እሁድ ሁለተኛ ቀናቸውን ይዘዋል። ምናልባትም ፕሬዚዳንት ዶናልድ ትራምፕ እና ኮንግረሱ ከመጪው ማክሰኞ የገና በዓል በኋላ እስከሚገናኙ ሊዘልቅ እንደሚችል ተገልጧል። የዚህ የመስሪያ ቤቶች መዘጋቱ ዋና ምክንያት ሜክሲኮ ድንበር ላይ አጥር ለመገንባት ፕሬዚዳንቱ የጠየቁት የአምስት ነጥብ ሰባት ቢሊዮን ዶላር የኮንግረስ አለመፍቀዱ ነው እና ቁልፉ ምክንያት የሆነው ገንዘብ ነው። ይህን ለመፍታት ቢቻል እንኳ የመወሰኛው ምክር ቤት ደግሞ ከመጪው ሐሙስ በፊት እንደማይሰበሰብ ታውቋል። ራሱን እስላማዊ መንግስት ብሎ የሚጠራውን ነውጠኛ ቡድን በመዋጋት ላይ ባለው ዓለም አቀፍ ጣምራ ኃይል ዩናይትድ ስቴትስን የተወከሉት ልዩ ልዑክ ብሬት ማክገክ ስራቸውን ለቀቁ። ምክንያት ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ ወታደሮችን ከሶርያ ለማስወጣት በድንገት በመወሰናቸው። ይህን ትናንት ማታ ይፋ ያደረገው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር እንዳስታወቀው የማገክ ስንብት ተግባራዊ የሚሆነው ልክ የዛሬ ሳምንት ነው። ማገርግ ለስራ ባልደረቦቻቸው በላኩትና አሶሽትድ ፕሬስ በተመለከተው የኢሜይል መልእክታቸው እንደተገለጠው ፕሬዚዳንቱ በድንገት የወሰዱት አቋም አስደንጋጭ ብቻም ሳይሆን ፖሊሲውንም የሚቃረን ነው የፕሬዝዳንቱ ያልተጠበቀ ውሳኔ ሸሪኮቻችንንም ግራ አጋብቷቸዋል ብለዋል ማገርጋ። ክለውም የፕሬዝዳንት ትራምፕ ኤታ ማጆር ሹም እንደተናገሩት ከሆነ ደግሞ ፕሬዝዳንቱ ሀሳባቸውን በፍጹም አይለውጡም። በመጨረሻም ዩናይትድ ስቴትስ ወታደሮቻን ከሶሪያ ካስወጣች በኋላ አይሲስን እንደምን መቋቋም እንደሚቻል የብሪታንያና የፈረንሳይ ባለስልጣናት እየመከሩ ናቸው። ሁለቱም አገሮች ሶሪያ ውስጥ የአየር ጥቃትና የየብስ ኦፕሬሽን እንደሚቀጥሉ አመልክተው የዩናይትድ ስቴትስ ወታደሮች ከሶሪያ መውጣት ሁለቱ አገሮች በአይሲስ ላይ የሚያካሄዱትን ጦርነት አወሳስቦባቸዋል ተብሏል። ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13763 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 14 2011 ዓ ም ምሽት ፕሮግራም ነው። ልጃቸውን ከሶስት ቀንበር ያተረፉ የህክምና ባለሙያ ከልጃቸው ጋር ሌሎችን ለማትረፍ እየሰሩ ነው። ለእናት የዘኑላት ኔ ያዘን ይበቃተዋል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል። ሲልም እኔ በጣም ከቁጥጥር ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱን ላይ ይመጣል። በፈለግኩ ጊዜ አቁማለሁ፣ ነገ ቶዋለሁ፣ ችግር የለውም ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም አላምንም ነገር ሲስተር ይርገዱ ሀብቱና የ29 ዓመት ዕድሜ ልጃቸው እስራኤል ሶሎሞን ይናገራሉ። ይዘናቸዋል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ኢትዮጵያዊነት ጉባኤ በኢትዮጵያ በዜጎች መብቶችና በዜግነት ጉዳዮች ላይ እንደሚሰራ የሚናገረው ኢትዮጵያዊነት የዜጎች መብቶች ማስከበሪያ ጉባኤ ኢትዮጵያ ገብቶ እየተመሰረተባቸውና እየተንቀሳቀሰባቸው ባሉ ሀሳቦች ላይ ስራ መጀመሩን አስታውቋል። አዲስ አበባ የሚገኙትን የጉባኤውን ሊቀመንበር ዶክተር እርቁ ይመር ከሚኖሩበትና ከሚሰሩበት ከሺካጎ ከመነሳታቸው በፊት ሰለሞን አባተ አነጋግሯቸዋል። ቀጥሎ ይቀርባል። እርቁ ይመር እባላለሁ። ነዋሪነቴ ቺካጎ ከተማ ነው። ላለፉት ብዙ ዓመታት በኢትዮጵያ ኮሚኒቲ ውስጥ ሳገለግል ቆይቻለሁ። አሁን በጠዋታ ላይ ነው የምገኘው። ኢትዮጵያዊነት የዜጎች ማስከበሪያ ጉባኤ የሚባል ድርጅት ውስጥ በሊቀመንበርነት አገለግላለሁ። ድርጅቱ መብትነክ የሆነ የሰብአዊ መብትነክ የሆነ ድርጅት ቢሆንም አብዛኛውን የሚያተኩረው በዜጎች ማንነት ላይ ነው እና ያንን የዜጎች ማንነት እና የጋራ የሆኑ እሴቶቻችንን ለማዳበር እና ደግሞ በሚገባም ስለማይታወቁ በሰፊው ለማስተማር እና ለማስተዋወቅ ጥረት እያደረግን ያለን ነው። ባጭሩ ይሄ ነው ድርጅት ነው። የት ነው ድርጅታችሁ የተመሰረተው? የት ሆኖ ነው የሚንቀሳቀሰው? የተመሰረተው ዋሽንግተን ዲሲ ነው። አባሎቻችን በየቦታው በየሀገሩ ናቸው። ግሎባል ኦርጋናይዜሽን ሬጂስተር የሆነው ኢሊኖይ፣ ስቴት ኦፍ ኢሊኖይ ነው የተመዘገበው ማለት ነው። የተመዘገበው እና በአይ አር ኤስም የታወቀ። አይ አር ኤስ ማለት የዩናይትድ ስቴትስ የሀገር ውስጥ ገቢ መስሪያ ቤት ማለት ነው። ልክ ነው። ዶክተር እርቁ እንግዲህ እንደሚነግሩኝ ዓለም አቀፍ ድርጅት ነው ድርጅታችሁ። የተመዘገበውም ዩናይትድ ስቴትስ ውስጥ ነው። አንዳንድ የፖለቲካ ተንታኞችም አንዳንድ ተቺዎችም ሲናገሩ የኢትዮጵያ ፖለቲከኞች ወይም የሰብአዊ መብት ተሟጋቾችና አስተማሪዎች በአብዛኛው ያሉት ውጪ ነው፣ ያለውን የሀገሪቱን ሁኔታ እንዴት አውቀውት ነው? ከየት አምጥተው ነው የሚያስተምሩት? ምንስ ደግሞ ደረሰባቸውና ምንስ ሆኑና ነው ስለ ሰብአዊ መብቶች የሚናገሩት ሲሉ ይሰማሉ። ምንድን ነው ኢትዮጵያዊነት ድርጅት ለዚህ ያለው መልስ በአገር ቤት ያለው ሁኔታ በነጻነትና በጥራት ለመንቀሳቀስ አስቸጋሪ ስለነበረ ብዙዎቹ በስደት የመጡ ሰዎች ስለ ሀገራቸው ሰፊው ይከታተላሉ። በተለይ በአሁኑ ጊዜ በኢንተርኔትም በሶሻል ሚዲያ መከታተል ስላለ ያለውን ሁኔታ በማስ ሜዲያ በመከታተል ደግሞ ከሀገር ቤትም አንዳንድ ሰዎች በሚመጡበት ጊዜ ያለውን ሁኔታ በመረዳትና በመጠየቅ ብዙ ግንዛቤ አላቸው እና በቅርብ የሚከታተሉት ስለሆነ ስለ ሀገራቸው በማሰብ በተለይ በሰብአዊ መብት አኳያ ያለውን ችግር ለዓለም ሕዝብ በማስተዋወቅ ሲሰሩ ቆይተዋል። ተሰሚነትም አግኝተዋል በብዙ መንገድ እና እዛ በርቀት ቢኖርም ርቀቱ እያጠረ መጥቷል። ግንኙነቱ በሶሻል ሚዲያ በብዛት ይካሄዳል። እንደ ዱሮው ኮሚኒኬሽን ባልነበረበት ጊዜ የተወሰነ በአካል የመገናኘት አስፈላጊነቱ እየቀነሰ መጥቷል እና በሚያገኙት ኢንፎርሜሽን ለሀገራቸው ለመስራት ይሞክራሉ። ብዙ ድርጅቶችን ተቋቁመው ሲሰሩ ቆይተዋል እስካሁን ድረስ። ዶክተር እርቁ ኢትዮጵያዊነት ድርጅት በዜግነት ጉዳዮች ላይ እንደሚያተኩር ገልጸውልኛል። ሲቪክ ድርጅት ነው። ግን የፖለቲካ ትምህርት ነው፣ የፖለቲካ መንገድ ላይ ነው ያለው። በዚህ በኩል በፖለቲካ ውስጥ የመሳተፍ በንቃት የመንቀሳቀስ ሀሳብ አላቸው እንዴ? ጨርሶ የለንም። ፖለቲካ ድርጅት አይደለም፣ ሲቪክ ድርጅት ነው። ኢንዲፔንዳንት ነው። ከማንኛውም ፖለቲካ ድርጅት ወይም የሃይማኖት ድርጅት ተጽዕኖ ውጭ ነው። ዜጎች ተሰባስበው ስለ ሀገራቸውና ስለ ሌሎቹ ችግር የሚመክሩበትና አንዳንድ ማሻሻያ ሀሳቦችም የሚያቀርቡበት ጥሩ ሀሳቦችም በሚኖሩበት ጊዜ እነዛን በመደገፍ ህዝቡን ማስተማር እና ስለ መብቱ እና ግደታው እንዲያውቅ ጥረት ማድረግ ነው እና ከዛ ውጭ የፖለቲካ አላማ የለንም። ይህ ሲቪክ ድርጅት የሚባለው እንዲያውም ሶስተኛው ሀይል ይባላል። በህዝብና በመንግስት መካከል ሆኖ የህዝቡን ጥቅም ለማስከበር ከመንግስት የሚመጣውን ተጽዕኖ ለመቆጣጠር ወይም ለመሞገት የሚቋቋም ድርጅት ነው። የሲቪክ ድርጅቶች ብዙ አስተዋጽኦ አላቸው። በዛ አንጻር ምንድን ነው መንገዳችሁ? ትምህርታችሁን፣ መረጃችሁን፣ እውቀታችሁን የምታስተላልፉበት የምታደርሱበት እንግዲህ እስካሁን ድረስ ባለው ሶሻል ሚዲያ በአካልም የተለያዩ ሲምፖዚየሞች በማዘጋጀት በየአካባቢውም በየከተማውም ስለ ኢትዮጵያዊነትና ስለ ሰብአዊ መብት ጥሰት የነበረው ሁኔታ በማስረዳት ሌሎችም እንዳውቁትና እንዲሳተፉ በማበረታታት እንሰራለን እና በዛ አይነት እንግዲህ እስከዛሬ ድረስ ቆይተናል። አሁን ግን ሻል ያለ ሁኔታ ስለተፈጠረ እዛው ሂደን አንዳንድ ነገር ለመስራት ስለፈለግን ነው። ለምንድን ነው የምትሄዱት? እንደው ለየት ያለ ሀሳብ አላችሁ ወይ? እንግዲህ እስከ ዛሬ ድረስ ኢትዮጵያዊነት በተለያየ መንገድ በመንግስት ፖሊሲ ጭምር ሲቋሸሽ ወይም ደግሞ አስፈላጊ እንዳልሆነ ሲደረግ የነበረበት ሁኔታ ስለነበር ያ ደግሞ ትክክል እንዳልሆነ ለማስረዳት እና ለማስተማር ለማሳወቅ፣ ኢንስቲትዩት ተቋም መፍጠር ያስፈልጋል። አሁን ትግነቱ በብዙ መንገድ ከቅርብ ጊዜ ጀምሮ ስለ ኢትዮጵያዊነት ብዙ ይነገራል። ግን አብዛኛው ወጣት ዘንድ ምን ያህል ሰርጸዋል የሚለው አይታወቅም። በቋሚነት ኢትዮጵያዊነት የሚባል ተቋም ተፈጥሮ የማስተማሩን ስራ፣ የማሳወቁን ስራ መቀጠል አለበት በሚል እምነት ነው የምንቀሳቀሰው ይሄንን ይህንን እውቀታችሁን ትምህርታችሁን ለማስፋፋት ትምህርት ቤቶችን ዩኒቨርሲቲዎችን እና ሌሎች ተቋማትን የመጠቀም ከነሱ ጋር የመነጋገር ሀሳብ ይኖራቸዋል እንዴ አዎ አሁንም በምክንያት ዋነኛው እሱ ነው የጥናት ነው የምክክል ጊዜ ነው የተለያዩ የመንግስት ድርጅቶች የዜግነት ማንነት የሚመለከታቸውን ድርጅቶች ተቋሞች ዩኒቨርሲቲዎች ታዋቂ ግለሰቦች በማነጋገር ወደፊት ይህንን ኢትዮጵያዊነት ተቋም ለማቋቋም እና ለመመስረት ያለው እድል ሊገጥሙ የሚችሉ ችግሮች ምን እንደሆኑ ጥናት ለማካሄድ ነው። አሁን የምንሄደው መድረክ አለ ያሰባችሁት፣ ልታካሄዱ፣ የአደባባይም ይሁን የአዳራሽም ይሁን የያዛችሁት ቀጠሮ አለ? ከባለስልጣናት ጋር ለመገናኘት እየሞከርን ነው። አንዳንድ ድርጅቶችም ቀጠሮ ሰጥተውናል። እነሱን እናነጋግራለን። እዛ ከሄድን በኋላ ደግሞ እስከ ዛሬ በነበረን ግንኙነት ብዙዎችን መስሪያ ቤቶችና ድርጅቶች ለማነጋገር አስበናል። ሌሎች አቻ ድርጅቶች ተቋማት አሉ ከእናንተ ጋር የሚሰሩ የዜግነት ጉዳይ ላይ እንደዚህ የሚሰሩ ኢትዮጵያ ውስጥ አሉ። በተለይ በሰብአዊ መብት ላይ የሰመጉ የቆየ ድርጅት ነው። አሁንም አለ። በነበረው ሁኔታ እና በነበረው ችግር ብዙ ተጽዕኖ ስለነበረባቸው እንደ ልባቸው ሊንቀሳቀሱ አልቻሉም ነበረ። አሁን ግን እንቀሳቀስ ጀምረዋል። እነሱ ጋር ግንኙነት ለመፍጠር ችለናል። እዛም በምንሄድበት ጊዜ መጀመሪያ የምናነጋግራቸው እነሱ ይሆናሉ። የምትከፍቱት ቢሮ ይኖራል አሁን ሄዳችሁ በቋሚነት የሚሰራ እናንተን የሚወክላችሁ እዛ። እንግዲህ አላማችን እንደዛ ነው። ምን ያህል ይቻላል የሚለውን አናውቀውም። እንግዲህ እንዳለው ሁኔታ ነው የሚወሰነው። ቢያንስ ቢያንስ ለኔትወርክ ያህል እንደ ታስክ ፎርስ አይነት ነገር አድሆክ ነገር አቋቁመን ከዛ በኋላ ያንን በዚህ በውጭ ባለው ድርጅትና እዛ በተቋቋመው አድሆክ ግሩፕ ግንኙነት ለመፍጠር እና አስፈላጊ የሆኑ ስራዎች ለመስራት በተቋሙ የሚሰራቸው ምን ምን እንደሆኑ እናውቃለን። ዘርዝረናል። የማስተማርና ባህሎችን የማሳወቅ ነገር ነው። በተለይ በትምህርት ሚኒስቴር በኩል ትልቅ ኤክስፔክቴሽን አለን። ስንት ትሆናላችሁ ለመሆኑ አሁን የምትሄዱት? ከየቦታው አንድ ዘጠኝ የምንሆናል የምንሄደው። በአንድ ጽሁፋችሁ ላይ በአሁኑ ጊዜ የጎሳ ፖለቲካ እየተዳከመ እያሽቆለቆለ ነው የሚል ሀሳብ አስፍራችኋል። እውነታችሁን ነው እንግዲህ ከቅርብ ጊዜ ወዲህ ስለ ኢትዮጵያዊነት፣ በአመራር ላይ ያሉትን ኃይሎች በሰፊው ስለሚናገሩ፣ በሕዝብና በሕዝብ መካከልም መቀራረብና መተሳሰብ ስለተጀመረ አብዛኛው የኢትዮጵያ ሕዝብ ኢትዮጵያዊነትም ይደግፋል የሚል እምነት አለ። የጎሳ ፖለቲካ ውጤቱ የምናየው እየሆነ ነው። እርስ በርስ መጣላት ነው፣ መናከስ ነው በዛም የተነሳ በክልል የኔ ነው ያንተ ነው የሚለው ብዙ ዜጎች ተፈናቅለው እስከ ሁለት ሚሊዮን የሚደርስ ህዝብ እንደተፈናቀለ ሁሉም የሚያውቀው ነው እና መልሱ ሊሆን የሚችለው ኢትዮጵያዊነት ነው። በአብሮነት በዜግነት ዜግነት ፖለቲካ እንዲሰፍን እንዲደረግ፣ እርስ በርስ መናቆሩ ሊቆም ይችላል የሚል እምነት አለ ባለፉት አርባና ሀምሳ ዓመታት ሲዘራ የኖረ ጉዳት በኢትዮጵያዊነት ላይ በቀላሉ የሚጠገን አይደለም፣ የሚልም ሀሳብ አለና ምን ማለታችሁ ነው? ምን መደረግስ አለበት ብላችሁ ታስባላችሁ? እቅድ ካላችሁ ዝርዝር ነገር የያዛችሁት ካለ። አዎ፣ አሁን ባለው ሁኔታ መልካም ነገሮች እየተነገሩ ናቸው፣ ስለ ኢትዮጵያዊነት። በተለይ በአመራር ላይ ያሉት ባለስልጣኖች ጥሩ ጥሩ ሀሳቦች ያሏቸው ስለ ኢትዮጵያዊነት ግን ያ በተቋም መደገፍ አለበት። አንድ ተቋም ተመስርቶ ህዝቡን የማስተማር አብሮነት፣ የጋራ እሴቶች ምን ምን እንደሆኑ ማሳወቅ፣ የእያንዳንዱንም ማህበረሰብ ችግርና ታሪክ ጥናት ማድረግ እንደዚያ የመሳሰሉት ነገሮች የአብሮነቱ የአንድነቱ። ልዩነት ምንጊዜም ይኖራል። ማንነት ደግሞ አንድ ሰው የተለያዩ ማንነቶች ሊኖሩት ይችላል። የጎሳ፣ የፆታ፣ የሃይማኖት ፕሮፌሽናል ልዩነቶች ሊኖሩት ይችላሉ፣ ግን ማንነቶች ሊኖሩት ይችላሉ፣ ግን እነዛ ማንነቶች የሀገር ማንነትን የዜጋ ማንነትን መቃወም የለባቸውም። ዋናው ነገር የዜጋ ማንነት ይሆናል ማለት ነው። እንግዲህ በተቋም ተመስርቶ በትምህርት በየክልሉ በየከተማው፣ በተለይ በወጣቶቹ አካባቢ ሰፊ የሆነ ትምህርት መሰጠት ካልተጀመረ አሁን በሚነገረው ብቻ የኢትዮጵያዊነት የዜግነት ማንነት ፈንቶ ይቆያል ማለት አይቻልም ሰዎች ካወቁ ሀሳባቸውን ሊለውጡ ይችላሉ ኢትዮጵያዊነት ምን እንደሆነ የጋራ ምስት ንቅስቶች እንዳሉት ከተረዳ በትምህርት ሊለወጥ ይችላል የሚል እምነት ስላለ ነው ለምን ያህል ጊዜ ነው አሁን ዶክተር እርቁ የምትሄዱት ለአንድ ወር ጊዜ ነው ያለ ወደ ጠቅላይ ግዛቶችም ለመሄድ እያሰብን ነው ብዙውን ጊዜ ግን የምንቆየው አዲስ አበባ ነው በነገራችን ላይ አሁን ጠቅላይ ግዛት ነው ያሉኝ። እናንተ የሲቪክስ አስተማሪዎችም ስለሆናችሁ እንዲህ አይነት አጠራሮች ትርጉም አላቸው። እና ሆን ብለው ነው ጠቅላይ ግዛት ያሉት ወይስ እንደው በነገር መሀል እንደው የተናገሩት ነገር ነው? እኛ እንግዲህ ጠቅላይ ግዛት በነበረበት ጊዜ ስለነበር የወጣ ነው እንጂ በተለምዶ እንደዛ በተለምዶ ተናገሩት እንጂ ክልሎች ወደ ጠቅላይ ግዛት ይሁኑ አይሁኑ የሚል ንግግር ውስጥ አልገቡም። እሱ ራሱን የቻለ ሌላ ጥያቄ ነው። እሺ፣ ጊዜው ሲደርስ እናነሳዋለን። ያንን ይሄ የጎሰኝነት የጎሳ ፖለቲካ ጉዳይ ላይ እስኪ አንድ ጊዜ መለስ ስላድርጎት እና መቼስ የጎሳ ፖለቲካ በርትቶ ሀገሪቱን ወደ መከፋፈል ወስዷታል፣ ወደ ፀብ፣ ወደ ንትርቅ ወስዷታል እየተባለ ቢነገርም አሁንም ቢሆን ያንን የጎሳ አስተሳሰብ ያንን የብሔረተኝነት አስተሳሰብ የሚያራምዱ ወገኖች አሉ። ስለነዛ ያላችሁ አመለካከት ምንድን ነው? አንዳንድ ጊዜ የጎሳ ብሔረተኞች ወይም የጎሳ ፖለቲካ የሚያካሄዱ ሰዎች በአብዛኛው በተሳሳተ መረጃ ላይ የተመሰረተ ፖለቲካ ነው። ግን የነበረው ሁኔታ በትክክል ኢትዮጵያ ከተፈጠረች አንድ መቶ ምናምን ዓመት ነው የሚለው ትክክል እንዳልሆነ ከዛ በፊት በሕዝቦች መካከል ግንኙነት እንደነበረ እና ግንኙነት ብቻ ሳይሆን በጋራ ያዳበሯቸው እሴቶችና ባህሎች እንደነበሩ የሚያሳይ ትምህርትና መረጃ በሚያገኙበት ጊዜ ሀሳባቸውን ይለውጣሉ የሚል እምነት አለን። ግን በተሳሳተ እና ትክክለኛ ባልሆነ መረጃ ተነስቶ አንድ ብሔር ሌላውን ብሔር ይጨቁን ነበር ከሚል የተነሳ ንቅናቄ ትክክለኛነቱ የሚያጠራጥር ነው። ትክክልም አይደለም ለነገሩ። እና ያንን በትምህርት እና በማሳየት ማሳያዎች ብዙ ነጥቦች ሊኖሩ ይችላሉ እና ያንን የሚያሳዩ ምሁራኖች ተሰብስበው በየዘርፉ በየዘርፉ በየፕሮፌሽኑ የኢትዮጵያዊነት የጋራ እሴቶች ምንምን ናቸው፣ ሁሉንም የሚመለከቱ ሴትኞቹ ናቸው የሚለውን በማስረዳት ከታሪክም ከባህልም የተወራረሱትን ነገሮች በማሳየት አንድነታችንን የሚያጠናክር ዓላማ ይዘን እንሄዳለን ማለት ነው። ከእነሱ ጋርስ አብሮ የመስራት ሀሳብ አላችሁ? ትምህርት በሚመለከት እኛ ለማንም እናስተምራለን እናሳውቃለን። የምለውን ነገር ለሁሉም ነው፣ ለብሔርተኞቹ ብቻ ሳይሆን ሌላውም ደግሞ ማወቅ አለበት። የብሔርተኞችን ችግር እንዲረዳ መደረግ አለበት እና እኛ አዘ ሲቪክ ኦርጋናይዜሽን ኢንዲፔንደንሳችን እንጠብቀን ከማንም ጋር መስራት እንፈልጋለን። ዋናው ነገር የእኛ ኮር ፕሪንስፕል ብለን የምንላቸው የኢትዮጵያ አንድነት፣ ሉዓላዊነት እና የግለሰብ ሰብኣዊ መብት በነዚህ ላይ አተኩረን ነው የምንንቀሳቀሰው እና እነዚህን ፕሪንስፕሎች፣ እነዚህን ዓላማዎች ለሁሉም ለማንኛውም ሰው ለማስረዳት ዝግጁ ነን። የፊታችን ታህሳስ አስራ ስምንት እና አስራ ዘጠኝ ኢትዮጵያ ውስጥ የሚደረግ የቪዥን ኢትዮጵያ ስብሰባ አለ። እርስዎ መጋበዞን ሰምቻለሁኝ እዛ ስብሰባ ላይ ልክ ነው? ምንድን ነው የሚያደርጉት? ያው ስለ ኢትዮጵያዊነት ምንነት፣ ፍቹ ትርጉሙ ምን እንደሆነ በዛ ላይ ተሰብሳቢው የማቀርበው ጽሁፍ አለ። እስካሁን ድረስ የተነጋገርንባቸውን የኢትዮጵያዊነት ሴቶች የጋራ የሆኑት ሁሉ እንደ እንደተሸረሸሩ ለምን ተሸረሸሩ አሁንስ ምን መደረግ አለበት? አሁን ለገጠሙን ችግሮችም ሆነ ወደፊት ሊገጥሙ ለሚችሉት ኢትዮጵያዊነት መድህን መፍትሄ ሊሆን እንደሚችል የሚያሳይ ጽሑፍ ነው የማቀርበው። አሁን ሲሄዱ ለዚህ ጉባኤ ብለው ነው የሚሄዱት ወይስ ይሄ መድረክ ከጉዞዎች ሀሳቦች፣ ከጉዞዎች መርሃ ግብር መካከል አንዱ ነው ለዚህ ስብሰባ በሚል አልነበረም የምንሄደው። እኛ ስብሰባው እዛ መደረጉንም ከማወቃችን በፊት ነው አባሎቻችን ወስነው፣ እንግዲህ ወደ ኢትዮጵያ ውስጥ የተፈጠረው ሁኔታ መቺ ስለሆነ የእኛን ዓላማ እዛው ሀገር ቤት ግን ተቋም መስርተን መንቀሳቀስ አለብን በሚል ተወስኖ፣ ያንን ውሳኔ ተግባራዊ ለማድረግ ነው የምንሄደው። ግን እግረ መንገዱን እንዳጋጣሚ የቪዥን ኢትዮጵያ ኮንፈረንስ እዛ በሚካሄድበት ጊዜ እኛ ስለምንሆን እንድንሳተፍ ጠይቀናቸው ፈቀዱልን፣ እንሳተፋለን። እንግዲህ ዶክተር ቁይመር ይመር፣ ጉዟችሁ የተሳካ እንዲሆን እመኛለሁ። ስትመለሱም የጉዟችሁ ውጤት ምን እንደነበረ መግለጫውን ጠይቃለሁኝ። ጊዜ አስተልኝ። ለዛሬ ጊዜው በጣም አመሰግናለሁ። አቶ ሰለሞን፣ ይህን ድል ስለሰጣኝ የአርያ ሰው ሽልማት እዚህ ሀገር ተወልዶ የሚያርጉ ኢትዮጵያውያን ልጆቻችን ነገ ከነገ ወዲያ በራሳቸው ማንነት የሚኮሩና ስለራሳቸው ራሳቸው በየትኛውም አጋጣሚ ባገኙት አጋጣሚ ደረታቸውን ነፍተው አፋቸውን ሞልተው እኔ ኢትዮጵያዊ ነኝ፣ ኢትዮጵያ ደግሞ እንዲህ አይነት ሀገር ነች፣ ይሄ ይሄ ያላት ብለው መናገር የሚችሉበትን ድፍረት እንዲያገኙ ይህን አይነት መልካም ስራ የሚሰሩ ሰዎችን አቅማችን በፈቀደ ሁሉ በመደገፍና በማበረታታት የበኩላችንን አስተዋጽኦ ማድረግ አለብን። ዲያቆን ፍሬው ሰይፉ የአድዋ የባህልና የታሪክ ህብረት መስራችና ዋና ሥራ አስኪያጅ ናቸው። ዳላስ ቴክሳስ ላይ የተጠናቀረ ዘገባ ይዘናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና፣ መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና ሰሎሞን አባትንን ከቹማያ ቦታኜ ከሰፊው መዳ I'm going to go to the Kututya nde pare uchu, <muchas> bavu achi bavu nyongufu chazima uchu. ሲወያዩ ዝግጅታችን እንሸጋግር። ልጃቸውን ከሱስ ቀንበር ያተረፉ የሕክምና ባለሙያ ከልጃቸው ጋር ሌሎችን ለማትረፍ እየሰሩ ነው። አደንዛዥ እጽዋትን ጨምሮ በሱስ የተጠመዱ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የ36 ዓመታት የሥራ ልምድ ያላቸው የሕክምና ባለሙያ ሲስተር ይርገዱ ሀብቱ ለቪኦኤ ተናግረዋል። ሲስተር ይርገዱ ሀብቱ ለዐሥር ዓመታት ያህል የሱስ ተገዢ የነበረ ልጃቸውን ሕይወት ማትረፋቸውን ገልጸውልናል። ልጃቸው እስራኤል ሶሎሞን ሀያ ሰባት ዓመቱ ነው። ዘንድሮ ከሱሶቹ ተላቆ የዩኒቨርሲቲ ትምህርቱን እየተከታተለ አራት ዓመት እንደሆነው ገልጾልናል። ልክ እንደ እኔ መሆን ይቻላል ይላል። ሌሎች ወጣቶችንም ለመታደግ የእርሱን አርአያና መንገድ እንዲከተሉ እያስተማረ መሆኑን ነግሮናል። ጽዮን ግርማ እናትና ልጅን አነጋግራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት። የራሴ ልጅ ለአስራ ዓመት ሱሰኛ ሆነብ። በመጨረሻ ከአዲስ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ። በዛ ያው ከባድ ነው። እንዲህ ንግግር የሚያልቅ አይደለም። ያሳለፍኩት የአስር አስር አመት አምስት ቁም አመት ነው የማውቀው በጣም ከባድ ነበረ። አንድ እናት ልጅዋ ሶስት ሲገባባት ምን ያህል መከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው። ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ አራት አመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው? አራተኛ ልጅ ነው። በጣም መጨረሻ ልጅ ደግሞ ይታዘንለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ ስድስተኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ሂጫት ደስተና ሽጋራ ደስተና ሲባል በዛ ለመምድ ውስጥ ራሱን ገባበት እና ኤሌመንተሪ ላይ ነው ሱስን የጀመረው። ከዚህ እንግዲህ አምስቱን ዓመት ነ አላውቀውም ነበረ። በመሀከል ላይ ትግራይ ዘመቻ ሂጄ ነበረ። እዛ ስንመለስ ወደ ሀይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዛ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ። ምን ይላሉ እነዚያ ነገሮች ይህ አስደነገጡ። ያው መከታተል ስጀምር ከትምህርት ቤት መውጣት፣ መቅረት፣ በትክክል አለመማር። ጎበዝ ልጅ ነበረ። አስተማሪዎቹ ይጠሩኛል፣ እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው፣ ግን ባህል ተቀይሯል ሊሆኗል። ያው ማልቀስ ትጀምሪ ያለሽ እናቶች መጀመሪያም ባህል ነው የሚቀድመል በጣም ብዙ አነባ ነበረ። ያው በመሀክል ላይ አይስኩሉን እስኪጨርስ ድረስ ቀላል አደለ። እያንዳንዱ ቀን ላይ መጨረሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦሱን ተሰምቶት ከሰሜን በድግ ያለው ምን ያለው ከዚህ በኋላ የጻፋቸው ወረቀቶች አሉ። ራሴን አጠፋለሁ። ወንድሞቹ ደግሞ ለእናቴ ዘኑላት ዜኔ ዘን ይበቃታል ምናምን ብሎ ጥፎ ከዩኒቨርሲቲ ጠፍቷል ሲልም እኒ በጣም ከቁጥጥር ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱን በ ይመጣል እና ያ ላይፍ ከባድ ነበረ። ልጅ ራሴን አጠፋለሁ ብሎ ከዩኒቨርሲቲ ጠፍቷል ሲባል ምን የወለደ ሰው ይሄ ነገር ምን ያህል ከባድ እንደሆነ በዛ ውስጥ እያለሁ ነው እንግዲህ ለአስራ አምስት ቀን የት እንዳለ አላውቅም ነበር። ብፈልግ አስፈልግ ምንም እዚህ ነው ቢለኝ ሰው የለም። በመጨረሻ አንድ ቀን ልጩ ላልቅስና በቃ ሞቶም እንደሆነ ነገር ይማ ብዬ ከባለቤቴን ጋር ብዙን እንትናል እንደዚህ ሆነሽ የታገኘዋለሽ ታገኘዋለሽ ምናምን አለ። መጨረሻ ላይ ግን ጸሎትና አርጎ ደጋሚር እንጂ አይን ባንች ይፈለጋል እናገኘዋን ትልፋል። እኔም ከባድ ነበረ። አንዱ ልጄ እንደናት እሷም ልክ ነች፣ አንተም ልክ ነህ ብሎ ባለቤቴን እንትን አለው። መጨረሻ ላይ በቃ ሌሊት አልተኛ፣ ምግብ አይዋጥልኝ፣ በዚህ ላይ ታማሚ ነኝ። በጣም ከባድ ነበረ፣ እንዲህ ለመግለጽ ይከብዳል። ግን ጓደኞቹ ምን ብለው ደውለው እስራኤል ወደ ቤተሰብ መውጣት ይፈልጋል፣ ይቅርታ መጠየቅ ሰፉፍን መውጣት ይፈልጋል ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉ እኔ ምንም አልበደለኝም። ያልኩት ምንም ነገር አላደረገኝም ብቻ እሱ በይነት ላግኘዋል ከአንዱ ሆቴል ላይ ቁጭ አርገው ጠሩት። ሻ ላይ በቃ ሳገኘው እስራኤል በድያለሁ ወይ ምናምን ስለው እሱም ያለቅስ ነበረ። ማካፌ ከሆነ የምትሰሪበት

ያለቀስኩ ሳናግረው እነዚህ ልጅፍት ገብቶ ግን አሁን መውጣት ይፈልጋል። ስለ አንጫጫሌ ወሰድኩት ያው ስጠኝ አሁን ከዛ በቃ እግዚአብሔር ረዳው ወሰነ። እሱ እንደውም ግን ያልገለጽኩት ነገር ከዛ ግሪቱ ጋር ጳውሎስ ሆስፒታል አምስት አልጋለ አምስት ሆነው ተኝተው እዛ ውስጥ ሁሉ ነገር እያሻሻለ እያሻሻለ መጣ። እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልደርስ ቻልክ? በሱስ ውስጥ ያሳለፍኩት አስር አመት አካባቢ ኤለመንተሪ ተማሪ ያለው ከስድስተኛ ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ ሁለት አመት እስከ ተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረዥም ጊዜ ሱሰኛ ሙኔና ላምንም ፈጽሞ ማለት ነው ቤተሰብን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ ያው ብዙ የሚያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን በጣም ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገ እተወዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ ከትምህርቴ መጀመር ትችላለህ ትምህርቴን ፋንክሽን አድርገን መማር ስላልቻልኩኝ ትምህርቴን ያቋረጥኩበት ሁኔታ ነው ያለው ከቤተሰብ ጋር ተጋጭቻለሁ ከቤተሰብ አጥቻለሁ በዛ ሰዓት ማለት ትችላለህ ጤንነቴ ላይ የተለያየ ችግር ደርሶብኛል ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝም። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ። ብዙ ሰዎች የሚያስቀየምኩበት ሁኔታ አለ እና በነዚህ በነዚህ ነገሮች ወቴ በጣም እስክልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ ሱሰኛ ነኝ የሚለውን ነገር ተቀበልኩኝና ከእነዚህ ነገሮች የተነሳ ነው ከዚህ በኋላ በቃ ተጨማሪ እርምጃ ወደፊት መራመድ አልችልም እዚጋ ማቆም አለብኝ መለወጥ አለብኝ ብዬ ማሰብ የጀመርኩ ያሳለፍኩትን ነገር ሳስበው የደረሰብኝን ጠርፍ ጠባሳ ሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሱ እናትህ ቀደም ብለው ተናግረዋል ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ አው ጫት ብቻ አይደለም፣ ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁ፣ መጠጥ ጠጣ ነበረ፣ ጋራ ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል፣ ወይ ጫት በመቃም ሊሆን ይችላል፣ ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከር እና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር በሲጋ ሲጋራን ሞክረው በሚል በሲጋራን በመሞከር ነው ጀምር። ዩኒቨርሲቲ አካባቢም ለሱስ የመጋለጥ ሁኔታው ከፍተኛ ነው ይላል። ዩኒቨርሲቲ እንደውም ያው ከቤተሰብ እርቀሽ የምትሆኝበት ቦታ ስላለ ነፃ ነሽ፣ በራስሽ ነው ውሳኔዎች የምትወስኚ ከዛ የተነሳ ነፃነት ስላለ ያንን ነገር ለማድረግ የሚመች ኢንቫይሮመንት እንትን ያለው እና ይጨምራል። እንዲሁም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው። በፊት ከነበረበት ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱሱ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር። እውነቱን ነው ብለው ተቀብለውት ነበር። ብዙ ሰው እንደሚያውቀው እናት ልጇን ታምናለች። ሁልጊዜ የተናገሩት ነገር ነው ተግባራዊ ባይሆንም እኔ ሁን ጊዜ ዛሬ ተዋለሁ ነገም ያደረጋለሁ ግዴለሽም እዚ የቀጥሉን ሲለኝ ላይ ስሜ እሱን እንዳመንኩት ነው። እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው። ሱስ ላይ መሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት፣ ብዙ ሱስ በሽታ ነው። በቃ ልታከም ብሎ ሲወስን ሰው መውጣት ይችላል። እና አመኛው ነበር ያው ስራዬም ጋር ተያያዥ ምት ስላለሁ ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡ በሚችሉ ምንድን ነው የረዳ ከህክምናው ሌላ እንግዲህ መጀመሪያ አመንክ መቀየር አለብኛል ከዛ ወደ ህክምና ሄድ ከዛ በኋላ ምን ረዳ ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው የመጀመሪያው ነገር ያው በህክምናውም ራሱ የሚመከር ነገር አለ ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሀይማኖት አለው። በመንፈሳዊ ህይወት መደገር እነዚያ ነገር ራስን አሳልፎ መስጠት በህክምና የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፍ ለማምኖት ያብር ሰጥቼ እግዚአብሔር እንዲረዳኝ ነገሮች በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረግቶም ያለ እና ሆስፒታል ውስጥ ህኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች፣ እነዛ እነዛ በጣም ረድተውኛል ብዬ አስባለሁ። ከዛ በተጨማሪ ያው ሱስን ማቆም እዛ ሆስፒታል ውስጥ ተኝቶ በሚደረገው ህክምና ብቻ የሚቻል ነገር አይደለም። ትልቁ ነገር ከህክምና እዛ ተኝተን ህክምናችንን ጨርሰን ከወጣን በኋላ ውጪ ባለው ነገር ተመልሰን ወደዛ ነገር ላለመግባት የምናደርጋቸው ጥረቶች፣ የምንወስዳቸው እርምጃዎች ጓደኛን ከመምረጥ አንጻር፣ ውሎን ከመምረጥ አንጻር፣ የመዝናኛ ቦታዎችን ከመምረጥ አንጻር ከነዛ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጪ የሚኖረው ነበር ከባድ የሚሆነው። እሱን እንደተመለከተ ያው የበፊት ኢንቫይሮንመንት ጋር ላለመሄድ ከበፊት ጓደኞች ጋር ብዙ ላለማሳለፍ ራስን ላለማጋለጥ ሲባል ማለት ነው ውሎን መቀየር፣ እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እዚአገር ዘፍኝ ስኬታ ማሞም ይችላል። አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና ምድ የምትማረው ተመለስኩ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ? አዎ የተማርከ ያለሁት ያው ኮሌጅ ውስጥ ነው፣ የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ አመት ተማሪ ነው፣ የዲግሪ ማለት ነው። ዘንድሮ መረቃለሁም፣ እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነው፣ የከፍተኛ ማረግ። ወድጀው ነው መማረው፣ በጣም ወድጀው ነው መማረው፣ ራሴን ሰጥቼ ነው። ብዙ ሳይ ለትምህርት ይሰጣሉ። ማጥናት በጣም ነው ደስ ይለኛል። ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ያለኝ፣ ትዳር መስርቻለሁ በዚህ አራት አመት ውስጥ በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛ እየሄድኩ ነው። እና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወት እና በፊት በሱስ ውስጥ በነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው። እና በፊት ሱስ ውስጥ እያለሁ ከሱስ ውጭ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናናል ላይፉን እንዴት ይመራል ብ በጣም ስብ ነበር ማቆሙን እንኳን ሳስብ፣ ግን ከወጣው በኋላ አሁን ባለሁበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ በጣም ብራይት የሆነ ፊውቸር እንዳለ እረፍት፣ ደስታ እንዳለ በጣም ያየበትና ና እግዚአብሔርን በጣም ማመሰግንበት ሁኔታ ነው። ሲስተር ይርገዱ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት ኢየሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት ወደ ሌላ ተስፋ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሶ አሁን ለእኔ ያው መግለጽ ያቅተኛል ሬ ለምንድን ነው እኔም ከካንሰር ያቆምከኝ ይህን ልታሳየኝ ነው ወይ ያኔ መሞት ነበረብኛል ሰው ነኝ

የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር? ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው። ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ሁኔታ አደለም። ሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያልቅሱ ወንኬድ ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምቅበት ቦታ ራሳችን የምንደበቅበት ቦታ አሁን፣ እናትና ልጅ አዲስ ህይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ አመት እንደተቆጠረ ነግረውኛል። አለማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ። እሺ፣ እኛም በጣም እናመሰግናለን። አመሰግናለሁ ጽዮን፣ ለዚህ ዘገባ። እንግዲህ ይሄ በአሁኑ ሰዓት በተለይ በኢትዮጵያ ውስጥ በስፋት እየተስተዋለ ያለ የሱስ ችግር ከአደንዛዥ ጾች ጋር ብቻ ሳይሆን ጫትን፣ ሲጋራና ና ሌሎችንም ከመሳሰሉ ነገሮችም ጋር የተያያዙ ብዙ ችግሮች አሉ። ስራ የሚያስፈቱ፣ ጤናን የሚያቃውሱ፣ ማህበራዊ ግንኙነቶችን የሚያተራምሱና የሚያቃውሱ፣ ድህነትን የሚጠሩ በማንም በግለሰብም ላይ በቤተሰብም ላይ ይሁን በማህበረሰብ ላይ ብዙ የሱስ አይነቶች ድርጊቶች አሉና እንግዲህ በነካጅሽ ሌሎቹንም እንደዚሁ ይዘሽልን ትቀርቢያለሽ ብለን ጠብቃለን። አዎ ሰለሞን፣ እንግዲህ ከሰዓት ጥበት ምክንያት ሁሉንም ማካተት አንችልም እንጂ እስራኤል ሰለሞን እንዳለው ከሌሎች ጓደኞቹም ጋር ጀምሮታል። ይሄ አዲስ ህይወት ወይም ኒው ላይፍ ብለው የጀመሩት የማገገሚያ ማዕከልም የተወሰኑ ሰዎችን እንግዲህ በበጎ ፈቃደኝነት ነው የጀመሩትና የተወሰኑ ሰዎችን የተወሰኑ ወጣቶችን በማከም ላይ እንደሚገኙ ገልጸዋል። ከጳውሎስ ሆስፒታል ጋር ተባብረው በዝርዝር እሱን አልዳሰስነውም። ምክንያቱም የእነሱ ህይወት ራሱ ማስተማሪያ ነው በሚል ህይወት ታሪካቸው ላይ ነው ትኩረት ያደረግነው። በቀጣይ ከእስራኤል ጋር ቃል ተገባብተናል። ሌሎችንም ወጣቶች ይዞ ተጨማሪ የህይወት ተሞክሯቸውን ለሌሎች ማካፈል የሚችሉበትን እድል እንደምናመቻች መልካም ነው። በተለይ እስራኤል እንዳነሳው ራስን ማጭበርበር፣ ራስን ማታለል ስትጀምሪው ሱስ ይዞኛል ብለሽ አትጀምሪም። ከዛ በኋላ ሱስ ይዞኛል ብለሽ ለራስሽ አትናገሪም። ስለዚህ መውጣትም አትችም። ዛሬ ነገ እያልሽ ድጋፍም አትፈልጊም ከሌሎችና። እነዚህ ነገሮች ማሳወቅ ራሱ በጣም ትልቅ ነገር ነው። ዓይን ከፋች ናቸው። አመሰግናለሁ ጽዮን። በድጋሚ አሁን ወደ ተከታዩ ዝግጅታችን እንዝለቅ። የአርአያ ሰው ሽልማት የአርአያ ሰው ሽልማት ለአምስት ኢትዮጵያውያን ባለፈው ህዳር መጀመሪያ ላይ ተሰጥቷል። ሽልማቱን ያዘጋጀው አድዋ የባህልና የታሪክ ኅብረት የሚባል ቴክሳሷ ዳላስ ከተማ ውስጥ የሚንቀሳቀስ ድርጅት ነው። ኅብረቱ የተቋቋመው ለትርፍ አይደለም። በሦስተኛ ዙር የሽልማት የክብርና የዕውቅና ሥነ ሥርዓቱ ዙሪያ የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ አጠናቅሯል። አድዋ የባህልና የታሪክ ኅብረት በዳላስ ቴክሳስ፣ በባህል፣ በታሪክ፣ በቅርስ ጥበቃ ላይ የሚሠራ ከተመሠረተ 16 ዓመታትን ያህል ያስቆጠረ ማዕከል ነው። ዲያቆን ፍሬዮሴፉ የአድዋ የባህልና የታሪክ ኅብረት መስራችና ሥራ አስኪያጅ ናቸው። በሦስተኛው ዙር የአሪያሶ ሽልማት አጠቃላይ ክንዋኔ ዙሪያ ቆይታ አድርጊያለሁ። ተሸላሚዎቹ እነማን ናቸው? በምን ዘርፍስ ነው የክብር ተሸላሚ ለመሆን የበቁት የሚለው ጥያቄ ቀዳሚ ነበረ። እንደሚታወቀው በዚህ በዳላስ ቴክሳስ የሚኖሩ ኢትዮጵያውያን ለማህበረሰባቸው ባደረጉት መልካም አሪያነት ያለው ስራ ተመስርተን ለአምስት ሰዎች የሽልማት ፕሮግራም የምስጋና ፕሮግራም አዘጋጅተን ነበር። ዘርፎቹ የመጀመሪያው የክብር ተሸላሚ ነው። በመቀጠል ልዩ ተሸላሚ የሚል ነበረን። ከዛ ሶስተኛው ዘርፍ ለኢትዮጵያ ማህበረሰብ አሪያነት ያለው ስራ የሰሩ በሶስት ዘርፎች ከፍለን ለአራት ግለሰቦች እና ለአንድ ተቋም የእውቅና የምስጋናና የሽልማት መርሃ ግብር አዘጋጅተን ነበረ። በክብር ተሸላሚነት የሸለምናቸው ለሀያ ስምንት ዓመታት በላይ በተባበሩት መንግስታት ድርጅት ውስጥ በከፍተኛ ኃላፊነት ሲሰሩ የቆዩ እንዲሁም ከንጉሳዊው ስርዓት ዘመነ መንግስት ጀምሮ በኢትዮጵያ ውስጥ ሰፊ ድርሻ ወስደው በተለያዩ የኃላፊነት ሙያ ሲያገለግሉ የነበሩ ከዛም በአረብ ሀገራት እንዲሁም በአፍሪካ ሀገራት በመዘዋወር የኢትዮጵያን ስም ከፍ ተብሎ እንዲጠራ በታታሪነታቸው እና በስነ ምግባራቸው ተግተው የሰሩ ከዛም በኋላ ደግሞ በጡረታ ከተገለሉ በኋላ ጣሊያን ፋሽስት ኢትዮጵያን ለሁለተኛ ጊዜ በወረረበት ወቅት በመርዝ ጋዝ ንጹሐንን መፍጀቱ ይታወቃል። ከሱ ጋር ተያይዞ የጣሊያን መንግስት ለኢትዮጵያ መንግስት ካሳ እንዲከፍል እንዲሁም ደግሞ የቫቲካን ቤተ ክርስቲያን የኢትዮጵያን ቤተ ክርስቲያንና የኢትዮጵያን ሕዝብ ይቅርታ መጠየቅ አለባት በሚል ብርቱ ሀገር ወዳድ ከሆኑ ጓደኞቻቸው ጋር በመተባበር አንድ ተቋም አቋቁመው ለማህበረሰቡ ከፍተኛ አገልግሎት ለሰጡ ለአቶ ኪዳኔ አለማየሁ የክብር ሽልማት ማድረግ ሰጥተናል። በልዩ ተሸላሚነት የሸለምነው ወጣት አዳም ሙሉ ጌታ ይባላል። በዚሁ በአሜሪካን ሀገር ተወልዶ ያደገ ወጣት ሲሆን እዚህ ሀገር ተወልዶ የሚያድጉ ልጆች ለቋንቋቸው፣ ለባህላቸው ትንሽ ባይተዋሪ መሆን ነገር አለ። እሱ ግን ቤተሰቡ በሚያደርግለት ከፍተኛ የሆነ ድጋፍና እንዲሁም ደግሞ ከልጅነቱ ጀምሮ ተከትክቶ ባደገበት በዳላስ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን እርዳታና ድጋፍ ጥሩ አማርኛ ተናጋሪ፣ ጥሩ አማርኛ አድማጭ፣ ጥሩ አማርኛ ጸሐፊና አንባቢ ሆኖ ከዛ በተጨማሪ ያለምንም ደጋፊና የትኛውም አይነት ተቋም ውስጥ ገብቶ ሳይማ በሚያቸው ነገር ብቻ ተነሳስቶ አምስት የኢትዮጵያን የባህል የዜማ መሳሪያዎች በሚገባ የሚጫወት ስለሆነ ይሄ እዚህ ሀገር ቶሎ ላደጉ ልጆች ለራሳቸው ለሆነ ነገር ለባህላቸው፣ ለታሪካቸው ሰፊ ትኩረት እንዲሰጡ በማድረግ ረገድ የራሱ የሆነ አስተዋጽኦ ያደርጋል ብለን ስላመን በሁለተኝነት በልዩ ተሸላሚ በዚህ በባህል ዘርፍ እሱን ሸልመነዋል። በሶስተኛ ደረጃ የማህበረሰብ አገልግሎት ሰርፍ የሸለምናት ሴት ነች። ሲስተር ሊያ ስዩም ተስፋ ትባላለች። እንግዲህ እሷ ደግሞ ለረጅም ዓመት በዚህ በኦቲዝም እና በተያያዝ ችግር ያለባቸውን ልጆች ቤተሰቦች በመደገፍና በማበረታታት ችግሩ በጣም ሰፊና ውስብስብ ቢሆንም እንኳን ከራሷ ችግር አልፋ የሌሎቹም የወገኖቼ ችግር የኔም ችግር ነው ብላ በአጋጣሚ ቱዊንስ የሆኑ ሁለት ልጆቿ በዚህ በኦቲስም ችግር የሚጠቁ ናቸው። እንግዲህ እነሱን ከመንከባከብ ጨምሮ ይሄ ችግር ያጋጠማቸው ሰዎች ሁሉ ሊደርስባቸው የሚችለውን ችግር ከግምት ውስጥ በማስገባት ለረጅም ዓመታት በዚህ ጉዳይ ላይ ስትሰራ ቆይታለች። እንዲያውም ከዳላስ ከዚህ ከአሜሪካ ነገሩ ሁሉ አልፋ በእንግሊዝና በካናዳ የሚገኙ ኢትዮጵያውያን ሁሉ ሳይቀሩ በመደገፍ ላይ ትገኛለች። ከዚህም አንጻር በአሁኑ ሰዓት መቶ ሰማንያ የማያንሱ የችግሩ ተጠቂ የሆኑ ቤተሰቦችን በተለያየ መልኩ እየረዳቻለች ከታሪ ሴት ነች። እሷን በማህበራዊ አገልግሎት ዘርፍ በሶስተኛ ደረጃ ሸልመናል። በአራተኛ ደረጃ እንግዲህ ከዛሬ አስር ዓመት በፊት በዳላስና ፎርት ወርዝ ሰው በሚሞትበት ጊዜ ምንም የተደራጀ ነገር ባለመኖሩ የተነሳ ባበሻ ስቶሮች ውስጥ ሳጥን እየተደረገ ገንዘብ እየተለመነ ነበረ ሰው የቀብር ስነስርዓት የሚያስፈጽመው። ስለዚህ ከእለታት አንድ ቀን ይሄንን ባንድ አበሻ ስቶር ውስጥ የተመለከተ ኢንጂነር ፋሴ ፈጽሞ ሊሆን አይገባም። እኛ ኢትዮጵያውያን ቁጥራችን ብዙ ነው። ከዚህም የበለጠ ችግር መፍታት እንችላለን። ስለዚህ እድር መቋቋም አለበት በማለት በእሱ አነሳሽነት ከእሱ ጋር ሌሎች አስራ አንድ ሰው ኢትዮጵያውያንን በማስተባበር የዛሬ አስር ዓመት ገደማ የኢትዮጵያ ኮሚኒቲን እድር ማህበር እንዲቋቋም ያደረገ ከሁለት ሺህ አባል በላይ ተመዝግቦ የደረሰበት ደረጃ እጅግ ከፍተኛውን ሚና የተጫወተው ኢንጂነር ፋሲል ስለሆነ ለዚህ መልካም ስራው አምስተኛውና የመጨረሻው ይሄው ራሱ የኢትዮጵያ ኮሚኒቲ እድር ማህበርን ነው። እንግዲህ ያው አንዳንድ ጊዜ እድሩን የመሰረቱት ግለሰቦች ቢኖሩም ተቋሙ እንደ ተቋም ለማህበረሰቡ እየሰጠ ያለው ግልጋሎት እጅግ በጣም ጠንካራና ሰፊ ነው። እንግዲህ የተለያዩ ተቋማት አሉ። በዳላስ ግን በጣም ውጤታማና ተከታታይ ስራ እየሰራ ያለው ወይም ደግሞ ተጨባጭ የሆነ ግልጋሎት እየሰጡ ካሉ ተቋማት መካከል አንዱና ዋነኛው ነው ብንል ማጋነን አይሆንምና ይሄ የኢትዮጵያን ኮሚኒቲ በዳላስ ፎርት ዎርስ የእድር ማህበር አምስተኛው ተሸላሚ ነው ነው ማለት ነው። ለነዚህ ነው ምስጋናና ሽልማት የሰጠ ነው። ዲያቆን ፍሬሴፉ እንደ የምርጫ ሂደት በምን መልኩ ተከናወነ? መጀመሪያ በዚሁ በዳላስ ረጅም ጊዜ የኖሩ ከማህበረሰቡ ጋር በጣም ትውውቅ ያላቸው፣ ከዛ በተጨማሪ ግን ፍጹም ሚዛናዊ የሆነ አስተያየት ይሰጡናል ብለን ያመንባቸውን ሰዎች በማነጋገር ሰዎችን እንዲጠቁሙን ለእነሱ ሀሳብ አቀረብንላቸው። እነሱም ከቲፎዞና ከግሩፕ በጸዳ መልኩ ለዚህ ጉዳይ ይመጥናሉ ብለው ያሰቧቸውን የተወሰኑ ሰዎች ጠቆሙን። ከዛ እሱን ይዘን የእነሱን ያለፈ ስራቸውን ከተለያዩ ሰዎች መረጃ ማሰባሰብ ቀጠልን ማለት ነው። እንግዲህ ከዛ በኋላ ሚዛን ደፍቶ ያገኘነውን ከእያንዳንዱ የምንፈልገው አንዳንድ ሰው ስለነበረ በዛ ሁኔታ እነዚህን ተሸላሚዎች ልንመርጥ ችለናል ማለት ነው። ዲያቆን ፍሬ ዮሴፉ፣ ከቅርብ ጊዜ ወዲህ በአንዳንድ አካባቢዎች ለማህበረሰባቸው ብሎም ለሀገራቸው አሪያ የሆኑ ኢትዮጵያውያን በሕይወት እያሉ ማመጎሱ ማክበሩ እየተለመደ የመጣ ሀገሩም ጅማሮ ነው። እኔም በሶስተኛው ዙር የአርያ ሰው ሽልማት ላይ ተገኝቼ ነበረ። የአድዋ የባህልና የታሪክ ህብረት በዳላስ ቴክሳስ ፕሬዚዳንት ዲያቆን ፍሬ ዮሴፉ፣ ውይይታችን ከመቋጨታችን በፊት ማስተላለፍ የሚሹት መልዕክት ካለ ድሎን ልስጦትና በዚህ በምንሰነባበት መልካም አመሰግናለው። እንግዲህ ኢትዮጵያውያን የራሳቸው ባህል፣ ታሪክ፣ ቅርስ፣ ማንነት ያላቸው ታላቅ ህዝብ እንደመሆናቸው መጠን ባህል፣ ታሪክ፣ ቅርስ ደግሞ የማንነት መገለጫ ከመሆኑም አንጻር ምንም እንኳን በሰው ሀገር ብንኖርም ኢትዮጵያዊነታችን ሁኔታዎችን ሊቀይር ይገባል እንጂ ሁኔታዎች እኛ ኢትዮጵያውያንን ሊቀይሩን አይገባም። ስለዚህ የነገ ሀገር ተረካቢ ለምንላቸው ይልቁንም ደግሞ እዚህ ሀገር ተወልደው ለሚያድጉ ለባህሉም፣ ለቋንቋውም፣ ለታሪኩም፣ ለቅርሱም እንግዳ የሚሆኑትን የዚህ ሀገር ተወልደው የሚያድጉ ኢትዮጵያውያን ልጆቻችን ነገ ከነገ ወዲያ በራሳቸው ማንነት የሚኮሩና ስለ ራሳቸው በየትኛውም አጋጣሚ ባገኙት አጋጣሚ ደረታቸውን ነፍተው አፋቸውን ሞልተው እኔ ኢትዮጵያዊ ነኝ ኢትዮጵያ ደግሞ እንዲህ አይነት ሀገር ነች ይሄ ይሄ ያላት ብለው መናገር የሚችሉበትን ድፍረት እንዲያገኙ እንዲህ አይነት ስራዎችን እንደው እያንዳንዳችን መስራት እንኳን ባንችል ይህን አይነት መልካም ስራ የሚሰሩ ሰዎችን አቅማችን በፈቀደ ሁሉ በመደገፍና በማበረታታት በማህበረሰብ ውስጥ የተሻለ ትውልድ ባህሉን፣ ታሪኩን፣ ቅርሱን፣ ማንነቱን የሚያውቁ ትውልድ ለመፍጠር በሚደረገው ጥረት ውስጥ የበኩላችንን አስተዋጽኦ ማድረግ አለብን ብዬ አምናለሁኝ። ይሄን ሁሉም ኢትዮጵያዊ ሊያውቀውና ሊገነዘበው ይገባል ብዬ ነው። መልእክት ማስተላለፍም መልካም። ዲያቆን ፍሬሴሱ ስለ ጊዜው አመሰግናለሁ። እኔም ከልብ አመሰግናለሁ። አክብራችሁ ስለጠየቃችሁን በጣም አመሰግናለሁ። ዳንኤል እናመሰግናለን ለዘገባው። እንዲሁም ሽልማቱን የተጎናጸፉትን ሁሉ እንኳን ደስ ያላችሁ እንላለን። በእርግጥ ትንሽ ጌት ያለ ቢሆንም ሽልማቱ የረጅም ጊዜ ስራና ለረጅም ጊዜ የሚታሰብ ነውና እንኳን ደስ ያላችሁ በድጋሚ እንግዲህ ለዛሬ ዝግጅቱ ወደ ማብቃቱ ነው ሲሆን እጅሽ ከምን መጨረሻ ላይ ለዛሬ እንግዲህ እስከ ማጠቃለያው ከአንድ ዜማ ጋር እንተዋቸው ጥሩን ለመረጠችው ሙዚቃ እናመሰግናለን። ጥሩ ሙዚቃ ነበር። የማጠቃለያ ዜና አሰማለሁ። እስክንድር ፍሬው በላከልን ቀደም ያለ ዜና መሠረት የሪፐብሊካን የጥበቃ ኃይል ሪፐብሊካን ጋርድ በሚል አዲስ የተደራጀውና የአገሪቱን መሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ ለከፍተኛ የመንግሥት ባለሥልጣናት ጥበቃ የሚያደርገው ቡድን አባላት ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት አዲስ አበባ ውስጥ ትርኢት አሳይቷል። የጥበቃ ኃይሉ ዋና አዛዥ ብርጋዴር ጀኔራል ብርሃኑ በቀለ ለቪኦኤ እንደገለጡት ተንኳሾች ቢኖሩ እጆቻቸውን እንዲሰበስቡ ለማስጠንቀቅ ነው የዛሬው ትርኢት አስፈላጊነት ከስድስት ወር በፊት የተመሰረተ ተቋም ነው። ትርኢቱን ማሳየት ያስፈለገበት ምክንያት ወገን መሪዎቻቸው ደህንነታቸው ተጠብቆ በተረጋጋ መንገድ ስራቸውን መስራት ይችሉ የሆኑ የሚለው ስጋት ከነበረው ምንም ችግር እንደሌለ የጥበቃ ኃይሉ የዚህችን ሀገር መሪዎች የመጠበቅ ዝግጁነት እንዳለው እና ብቃት እንዳለው ለማሳየት፣ ምናልባት ሌላ ተንኮል የሚያስብ ኃይል ካለ ደግሞ ከወዲሁ እጁ እንዲሰበስብ የማስጠንቀቂያ ስራ መስራት ነው። ይህን ትርኢት ለማድረግ የፈለግ ነው። ትርኢቱ የአገሪቱ መሪ በቂና ብቃት ያለው የጥበቃ ኃይል እንዳላቸው ለማሳየት ጭምር መሆኑን የገለጸው ደግሞ ጥበቃ ኃይሉ አባላት አንዱ የአምሳ አለቃ የወንዶ ሰን ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛ የአደረጃጀትና የሰው ኃይል ለውጥ ከተካሄደባቸው ዘርፎች አንዱ የቤተ መንግስቱ የጥበቃ ቡድን እንደሆነ ይታመናል። ዛሬ ይፋ የተደረገው መረጃና የቀረበው ትርኢትም ይህንኑ ያጠናክራል። እስክንድርን አመሰግናለሁ። ዜናውን በዚሁ አበቃ። አዲሱ አበበ ነኝ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ ለዛሬ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድ ናችሁ ጽዮን ግርማና እኔም ሶሎሞን አባተነን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።